በኢትዮጵያ ትናንት በተካሄደው የአካባቢና የከተማ ምክር ቤቶች ምርጫ ገዢው ፓርቲ ኢህአዴግ ማሸነፉን በየምርጫ ጣቢያው የተለጠፉ የምርጫ ውጤቶች እያመለከቱ ነው። አንዳንድ መራጮች ግን ገና ከቅስቀሳው ጀምሮ የአንድ ፓርቲ ብቻ ድምፅ የተሰማበትና በቂ አማራጭ ያልቀረበበት ነው ሲሉ ቅሬታቸውን አመልክተዋል። የኢህአዴግ ታዛቢዎች በበኩላቸው ሁኔታው የተፈጠረው በተቃዋሚዎቹ በራሳቸው ድክመት ነው ይላሉ። በምርጫው ሂደትና ውጤት ከአዲስ አበባና ከመቅሌ የተጠናቀሩ ዘገባዎች አሉን። ለአዲስ አበባው እስክንድር ፍሬው ቀዳሚ ነው፣ ዝርዝሩን ይዟል። ትናንት የተካሄደው የአዲስ አበባና የድሬዳዋ ምክር ቤቶች እንደዚሁም አገር አቀፍ የአካባቢ ምርጫ ውጤት በጣቢያዎች ደረጃ ይፋ የተደረገው በዛሬው ዕለት ነው። የአዲስ አበባ ምክር ቤት 138 መቀመጫዎች አሉት። ከአቃቂ ቃሊቲ በስተቀርም በከተማዋ ከሚገኙ አስር የምርጫ ክልሎች የሚመረጡት 14 14 ሰዎች ናቸው። በተለያዩ የምርጫ ክልሎች ስር በሚገኙ የምርጫ ጣቢያዎች የተለጠፉ ውጤቶች ታዲያ ኢህአዴግ ሁሉንም ሳያሸንፍ እንዳልቀረ አመልክተዋል። ዛሬ ተዘዋውሬ ከተመለከትኳቸው የምርጫ ክልሎች አንዱ በሆነው በቂርቆስ ክፍለ ከተማ ስር በሚገኙ የምርጫ ጣቢያዎችም ተመሳሳይ ውጤት ታይቷል። አቶ ዮናስ ሉል ሰገድ ከእነዚሁ የምርጫ ክልሎች አንዱ የሆነው በወረዳ ሰባት የምርጫ ጣቢያ ስድስት ኃላፊ ናቸው። በጣቢያው የተለጠፈውን የምርጫ ውጤት ያስረዳሉ። ከተመዘገበው አጠቃላይ 182 ህዝብ ድምጽ የሰጠው 796ቱ ነው። ከሰባት መቶ ዘጠና ስድስቱ ድምጽ ነው የፓርቲዎቹ የተለያየ ድምጽ አግኝተዋል ማለት ነው። ከዚህም በአብላጫ ድምጽ ያገኘው ኢህአዴግ ነው። ለአዲስ አበባ ከተማ አስተዳደር ማለት ነው። አስራ አራቱንም ከመጀመሪያው ያለውን ስቴፕ የያዘው ኢህአዴግ ነው። በዚህ የቂርቆስ የምርጫ ክልል ስር በሚገኙ ጣቢያዎች ከፍተኛ ድምፅ በማግኘት ማሸነፋቸው ከተመለከተው መካከል የኢህአዴግ ስራ አስፈጻሚ ኮሚቴ አባልና የቀድሞዋ ቀዳማዊት እመቤት ወይዘሮ አዜብ መስፍን እንደዚሁም የፌዴራል ፖሊስ ዳይሬክተር ጀኔራል ወርቅነህ ገበየሁ ይገኙበታል። እነዚህና ሌሎች የኢህአዴግ እጩዎች ከአንድ እስከ 14 ያለውን ቦታ በመያዝ ማሸነፋቸው ነው የታየው። ይህ ማለት ደግሞ ክፍለ ከተማው በአዲስ አበባ ምክር ቤት ያለውን 14ቱንም ቦታ ገዢ ፓርቲ ኢህአዴግ አሸንፏል ማለት ነው። በተዘዋወርኩባቸው የምርጫ ጣቢያዎች በምርጫው ከተሳተፉት ተቃዋሚ ፓርቲዎች ያሸነፈ መኖሩን አልተመለከትኩም። ኢዴፓ ተቃውሞዬን ለመግለጽ በሚል ብቸኛ አድርጎ ያቀረባቸው እጩ አቶ ወንዶሰን ተሾመ የተወዳደሩትም በዚሁ የምርጫ ክልል ነው። ምንም አይነት ቅስቀሳ ለማድረጋቸውን የገለጹት አቶ ወንዶሰን ድምፅም አለመስጠታቸውን ትናንት ለቪኦኤ ገልጸዋል። ለፕሮሰሱ፣ ለሂደቱ ከመገዛት ውጪ ምርጫውማ ውጤታማ እንደማይሆንና በሌላ አንድ አባባል ያለ የተበላቁ እንደሚሉት አይነት ያለቀ ምርጫ መሆኑን በደንብ አድርገን ገና ምዝገባው ባለቀበት ሰዓት የገለጽንበት ሁኔታ እና እኛም እጩ ወደ ማቅረቡ ሂደት በምንገባበት ጊዜ ምርጫው ከዚህ በኋላ ውጤታማ ሊሆን አይችልም፣ ዲሞክራሲያዊ ሊሆን አይችልም። ከእጩ ምዝገባ አንስተን አጠቃላይ መንግሥትና የምርጫ ቦርድ የሚያደርጓቸው ካምፔኖች በሙሉ የአንድን ገዢ ፓርቲ ብቻ ዘላለም አሸናፊነት ላይ መሰረት ያደረገ በመሆኑ ውጤት የሌለበት ጉዳይም እንደማንገባ ገልጸን ስለነበረ አሁን ምርጫ ቦርድ ይህንን እጩ አለ ብሎ የማቅረቡ ጉዳይ ሊያቀርብና ሊናገር ይችላል። ምክንያቱም በአንድ ቦታ ላይ ያቀረብ ነው እጩ ስላለ ያንን ማድረጉ ምንም ማለት አይደለም። ነገር ግን በእኛ በኩል እዛ ቦታ ላይ የማሸነፍና ውጤት የማምጣት ፍላጎት የለንም። ኢህአዴግ ከፍተኛ ባለስልጣናቱን በእጩነት ያቀረበበት ሌላው የምርጫ ክልል የቦሌ የምርጫ ክልል ነው። የትራንስፖርት ሚኒስትሩ አቶ ድሪባ ኩማ፣ የግብርና ሚኒስትሩ ተፈራ ደረበው፣ የከተማ ልማትና ኮንስትራክሽን ሚኒስትሩ መኩሪያ ሀይሌና ሌሎችም በዚህ የምርጫ ክልል የተወዳደሩ መሆናቸው ይታወቃል። እነዚህን ጨምሮ አስራ አራት የኢህአዴግ እጩዎች ከዚሁ የምርጫ ክልል ማሸነፋቸውን ተዘዋውሬ የተመለከትኳቸው ውጤቶች ጠቁመዋል። ትናንት ድምፅ ሲሰጡ ካገኘኋቸው መራጮች አንዳንዶቹ ምርጫው አሳታፊ አይደለም ሲሉ ተችተዋል። ከእነዚህ አንዱ ጥበቡ ጸጋዬ እንዳሉት በተለይ የፓርቲዎቹ ተሳትፎ በጣም አነስተኛ ነው። ምክንያታቸውም እንደሆነ ረግጬ ባላቅም የፖለቲካ ሰው ባልሆንም በጣም የቀዘቀዘ ነው። በጣም የቀዘቀዘ የወረደ የአንድ የፖለቲካ ፓርቲ ድምፅ በአራቱም አቅጣጫ የተሰማበትና አምስቱ ማንነታቸው ከተኛ ነው እንጂ ገጠሩ ጭራሽ ምንነታቸውን እስከማያቅ ድረስ በጣም የወረደ የምርጫ ጊዜ ማለት ነው። ካነጋገርኳቸው የኢህአዴግ የምርጫ ታዛቢዎች አንዱ አቶ ገብረ ህይወት ኃይሉ ግን ችግሩ የራሳቸው የተቃዋሚዎቹ ነው ይላሉ። ከስከሳሁን በተመለከተ ያው ሁላችንም እንደምናውቀው በአገር አቀፍ ደረጃ ሁሉም ፓርቲዎች የሚገባቸውን ያህል ሰዓት የተሰጣቸው ይመስለኛል። በአደባባይ የሚደረገው እንቅስቀሳ አሁን በዚህ በሀገር አቀፍ ደረጃ ማለት ነው በሚዲያዎች ስለዚህ ያንን ተጠቅሞ ያንን በሰዓት በአግባቡ የመጠቀም የእነሱ ነው የሚሆነው ነገር ግን በአደባባይ የሚደረገው እንቅስቀሳ በተመለከተ እንደ ፓርቲው ጥንካሬ ነው የሚሆነው። ማንም ሰው ሊቀሰቀስ ይችላል፣ ባለው አቅም ባለው ፍላጎት ደረጃ ማለት ነው። ስለዚህ ያው የኔ ፓርቲ ቀስቅሰው ከሆነ ተገቢ ነው፣ መቀስቀስ ነበረበት። እነሱ ለምን አልቀሰቀሱም? ያው እነሱ ቢጠየቁ ይሻላል የሚል ነገር ነው ያለኝ። እንዲቀሰቀሱ ግን የተከለከሉ አይመስለኝም እስካለኝ ግንዛቤ ድረስ። ሌሎች መራጮች ደግሞ የምንፈልገውን ፓርቲ መርጠናል ብለዋል። በደረቅ ቆሻሻ ስራ ላይ የተሰማሩት ወይዘሮ ሰርካለም ጨርቆስ አንዷ ናቸው። በጣም ጥሩ ነው። ምንም ጭንቅንቅነት ሳይኖረው የራሴ የምፈልገውን ፓርቲ መርጬ ወጥቻለሁ እንጂ ምንም አይነት ነገር ውዝግብ፣ ምናምን የለም። ማንም ምረጠው አላልዎትም። ግን ምን አይነት ፓርቲ ነው የእርስዎ ፍላጎት? ለምሳሌ የምፈልገውን ፓርቲ ሲሉ፣ ለእኔ ያሳድገኛል፣ ከችግሬ ያስወግደኛል የሚለውን ፓርቲ መርጫል። አማራጮቹ በደንብ ግልጽ ተደርገውልዎት ነበር? ሲመርጡ፣ ግልጽ ሆኖ አስረድተው፣ ይህ ነው የመረጥኩት። የዘንድሮው የአካባቢና የከተማ ምክር ቤቶች ምርጫ በበርካታ ተቃዋሚ ፓርቲዎችና በብሔራዊ ምርጫ ቦርድ መካከል አለመግባባት የፈጠረው ከጅምሩ ነበር። በ2002ቱ አገር አቀፍ ምርጫ የታዩ ግድፈቶች ዘንድሮም እንዲደገሙ አንፈልግም ያሉ 28 ፓርቲዎችም ራሳቸውን ማግለላቸው ይታወሳል። በምርጫው 24 ፓርቲዎች ኃይሎች መሳተፋቸውን የሚገልጸው የምርጫ ቦርድ በበኩሉ ይህ በቂ ቁጥር መሆኑንና ሂደቱም አሳታፊና ነጻ እንደሆነ በመግለጽ ላይ ይገኛል። የዚህ ምርጫ ውጤት ተጠቃሎ በምርጫ ቦርድ የሚገለጸው ግንቦት ሁለት ቀን 2005 ዓ ም ነው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እዚያው አዲስ አበባ እንቆይና ሌላ ዘገባ እናስከትላለን። አንዳንድ ታዛቢዎች ውድድሩ ቀዝቃዛና ያልተመጣጠነ ነበር፣ አንዳንድ የተቃዋሚ ታዛቢዎች ላይም ተጽዕኖ እንደተደረገባቸውና ከምርጫ ጣቢያዎቹ እንደተባረሩ ይናገራሉ። ለዚህኛው ደግሞ መለስካቸው አመሃ። ብሔራዊ ምርጫ ቦርድ ይህ ዘገባ እስከተጠናቀቀበት ጊዜ ድረስ ምንም አይነት የምርጫ ውጤት ይፋ አላደረገም። በአዲስ አበባ ከተማ ለከተማው አስተዳደርና ለክፍለ ከተሞች ምክር ቤቶች ትናንት የተካሄደውን ምርጫ ውጤት የምርጫ ጣቢያዎቹ ይፋ አድርገዋል። በቂርቆስ ክፍለ ከተማ ተዘዋውሬ ያየኋቸው አራት የምርጫ ጣቢያዎች ውጤት ተመሳሳይ ነው። በሁሉም የምርጫ ጣቢያዎች ለአስተዳደሩ ምክር ቤትና ለክፍለ ከተማው ምክር ቤት የቀረቡት የኢህአዴግ እጩዎች የየትኛውም ተቃዋሚ ፓርቲ እጩ ጣልቃ ሳይገባባቸው ሙሉ ለሙሉ አሸንፈዋል። በቂርቆስ ክፍለ ከተማ በወረዳ ስምንት የአንድ ምርጫ ጣቢያ ውጤት እንደሚያመለክተው ደግሞ ሁሉም የኢህአዴግ እጩዎች ያገኙት አንድ አይነት ድምፅ ብዛት ነው። ሁሉም በሶስት መቶ አርባ ድምፅ ተመርጠዋል። ትናንት ምርጫው በሚከናወንበት ወቅት በአንዳንድ ምርጫ ጣቢያዎች ቪኦኤ መራጮችን አነጋግሮ ነበረ። አራዳ ክፍለ ከተማ ወረዳ አንድ በረከት በየነ ነበራሉ ለመምረጥ ነው የመጣሁት። ምርጫው እንዴት ነው? እንደተመለከቱት ከዚህ በፊት ተሳትፈዋል ብዬ አምናለሁ። የውድድር መንፈስ አለው ሞቅ ያለ ነው። እንዴት ነው በእርስዎ ግምት? አዎ እስካሁን በተከታታይ እየመረጥኩ ነው። ምርጫውን በሰላማዊ ሁኔታ እየተካሄደ ነው። በጥሩ ሁኔታ ሰው እየመረጠ በሰላም ወደ ቤት እየሄደ ነው። ምርጫ ቅስቀሳቸው ስንሰማ ንብር ሁሉንም ያው እኔ ይሆነኛል አገሪቷን ያስተዳደረ በስነስርአት ብዬ የምገምተውን ፓርቲ እመርጣለሁ ማለት ነው። እንዴት ነው ሲመርጡ ፓርቲ ነው የሚመርጡት መችም ግለሰብ አይደለም ይህን ፓርቲ የሚመርጡትን ፓርቲ ፕሮግራሙን በዝርዝር ያውቃሉ እቅዱን ነግሮዎታል እንዴት ነው የሚመርጡት እኔ የምመርጠው በራሴ ከማየው ሁኔታ በተግባር ከማየው ሁኔታ አይቼ ነው እንትን የምመርጠው ስለዚህ አሁን ያለው ልማት ደግሞ ያስቀጥልልኛል ልማቱን ያፋጥንልኛል የምለውን ፓርቲ እመርጣለሁ ማለት ነው አቶ ጌታቸው አበበ የኢትዮጵያ ራእይ ፓርቲ ተዘዋዋሪ ታዛቢ ናቸው እርሳቸውን የሚያገኘቸው እዚያው አራዳ ክፍለ ከተማ ወረዳ አንድ ውስጥ ነው። በእሳቸው አስተያየት ገዢው ፓርቲ ለምርጫው በቂ ትኩረት አልሰጠውም። ገዢ ፓርቲ ራሱ ለምርጫው ትኩረት የሰጠው አይደለም ይሄ ግልጽ ነው። ምንድንነው? እኛው አሸናፊዎች ነን፣ እኛው ቦታውን እንይዛለን፣ በሚገባ እንደ በፊቱ ቦታውን እንይዛለን ነው። ኢህአዴግ ባለስልጣናት፣ ምርጫ የሚሳተፉ ተቃዋሚ ፓርቲዎች እነሱ የበኩላቸውን ጥረት እንዳያደርጉ እንዳያደርጉ ተደርገዋል። አዳራሽ ተከልክለው እንቢት ተብለናል ያሉ አሉ። ህዝብን እናገኝ፣ ፖሊሲያችን እናቅርብ ሲሉ የተከለከሉ አሉ። እሱንም እናቃለን፣ እንደ ኤራፓም ይሄ መረጃ አለኝ፣ ዶክመንቱም አለ። ስለዚህ መስራት የሚቻለውን ያህል ስላልተሄደ ብቻ ተቃዋሚዎችም ህዝብን አግኝተው በአግባቡ ፖሊሲያቸውን ማስታወቅ አልቻሉ። ሚዲያው ሜዳው የፖለቲካ ሜዳው ክፍት አይደለም። ወይዘሮ አርያ ገብረ ዮሐንስ የእድሜ ባለጸጋና ጉልበታቸው ደካማ ቢሆንም በድጋፍ መጥተው ድምፃቸውን ለመስጠት ወስነዋል። የሚመርጡትን ፓርቲ በደንብ ያውቁታል ብያቸው ነበረ። ለምን ለምሳሌ አቅማል መርጥን? እንዴት ነው እቅዱን በደንብ አይ ያውቁታል። መጭም ፓርቲ ነው የሚመርጡት ግለሰብ አይደለ መርጡት አልተናገረ ምን አላለ። ግን ፓርቲውን ነው የሚመርጡት። ፓርቲ የሚመርጡት ፓርቲ እንዴት እንዳለ ያለ እንደሆነ ይነግሩኛል። አዎ ምንድን ነው የሚያቀደው ምንድን ነው የሚሰራው? ሰራለው ብሎ ይነገሩት ያስታወቁት ነገር እስቲ ምንድን ነው ማን እሱ ፓርቲው የሚመርጡት የሚመርጡት። እኔ ማጥቄ ራሴ የጠቅማሊ ያልኩትን መርጫለሁ። አንድ ዛሬ ብቻ አይደለም የመረጥኩ ብዙ ጊዜ ስለመረጥኩ አዲስ አልሆነብኝ ምን በሌላ ምርጫ ጣቢያ ያገኘኋቸው አቶ ንጉሴ ቢተውልኝ ይባላሉ እርሳቸው እንደሚሉት ምርጫው በተመጣጣኝ ፓርቲዎች መካከል የተደረገ አይደለም የምርጫቸው ትኩረትም ግለሰብ እንጂ ፓርቲ አይደለም በመሰረቱ ፓርቲ ያቀረበውን ከኔ ብሎ ቢያቀርብ እስኔ እስካላወቅኩት ጊዜ ድረስ መርጥ ማለት አልችልም እኔ ፓርቲ ፓርቲ አባል መሆኑ እሰየው አንድ በኩል ሆኖ በሌላ በኩል ግን በትክክል ይመጥናሉ ለዚህ አሁን ለተባለ ኃላፊነት ፓርቲው ያቀረበውን እጩ ብመርጥ ተገቢውን አገልግሎት ለኅብረተሰብ ይሰጣሉ የሚለውን ራሴ ስለማቅ፣ ለዚህም ነው እያንዳንዱ ከሞላ ጎደል ባይሆንም በአብዛኛው ላቀው ይችላል ነው ማምን እንደሆነ ለይቼ ስለማቅ የምመርጠው አውቃለሁ ብዬ ነው። መቼም እንትን የምለውም አሁን እንደሚመለከቱት እስኪ በእነዚህ በፓርቲዎች መካከልም ሆነ እርስ ደግሞ እንደሚያዩት በግለሰቦች መካከል ያለው የፉክክር መንፈስ ሞቅ ያለ ነው። እንዴት ነው? ካየሁት እኔ በጣም ቀዝቃዛ ነው፣ ቀዝቃዛ ነው ብዬ ነው የምለው። ምክንያቱም ይመጠናሉ ምላቸውም ፓርቲዎች እስከዚህ የሉም። ከአደግ ጋራ ይወዳደራሉ በፓርቲ ደረጃ አይመስለኝም ምክንያቱም የሚያደርጉት ቅስቀሳ ሁሉ እዚህ ምንም ማየው ነገር የለም። ሆኖም እጮቹን ስለማቅ እኔ እምነቴ በእጮቹ ላይ ነው ኢህአዴግ ማቀረበ ማንኛውም አቀረበ ይመጠናል ብዬ የሚለውን ከግለሰብ ደረጃ አንጻር ነው እንጂ ከፓርቲው እንትን አይደለም መበርጠው ብዬ ነው። በትናንትና ዕለት የአካባቢ ምርጫዎች በመላ የሀገሪቱ ክፍሎች ተካሂደዋል። በደቡብ ትግራይ ባላማጣ ከተማ በውድድሩ ከተሳተፉ ተቃዋሚ ፓርቲዎች መካከል የኢትዮጵያ ራዕይ ፓርቲ ኢራፓ አንዱ ሲሆን ያዘጋጃቸው ሶስት የምርጫ ታዛቢዎቹ ቅዳሜ ማታ የገዢ ፓርቲ ካድሬዎች ስላስፈራሯቸው በተመደቡባቸው ምርጫ ጣቢያዎች ሳይገኙ መቅረታቸውን የፓርቲው አባል አቶ መሐመድ ገደፊ ለቪኦኤ ገልጸዋል። ሌላ የፓርቲው ታዛቢ ደግሞ ምርጫ ቦርድ የሰጠውን የመታዘቢያ ካርድ ተቀምቶ ከተመደበበት ምርጫ ጣቢያ አባረውታል ብለዋል። የአላማጣ ከተማ ምርጫ ጣቢያ ኃላፊ አቶ አበራ መኮንን በበኩላቸው በማስፈራራት ምክንያት ተግባራቸውን ሳያከናውኑ ቀሩ ስለተባሉት የሚያውቁት ነገር እንደሌለ ገልጸው፣ ተባረረ የተባለውን ታዛቢ ግን ተመልሶ እንዲታዘብ እንደተደረገ አረጋግጠዋል። በሚቀጥለው እሁድ ሚያዝያ 13 ቀን 2005 ዓ ም በአዲስ አበባ ከተማ የወረዳ ምክር ቤቶች ምርጫ ሲካሄድ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የቀበሌ ምክር ቤቶች ምርጫ ይካሄዳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ከመቀሌ ዘጋቢያችን ግርማ ደግሞ የሚቀጥለውን ልኳል። አድማጮቻችን እንግዲህ በአገር አቀፍ ደረጃ እየተካሄደ ያለው የአካባቢ ምርጫ ሚያዝያ ስድስት እሁድ ዕለት ትግራይ አካባቢም ተጀምሯል። መቀሌ ከተማ ውስጥ በአንድ የምርጫ ጣቢያ ነው ያለሁት። የምርጫ አስፈጻሚ ከነጋሉ ራሳቸውን አስተዋውቀው ስለ ሂደቱ ይነግሩኛል። እሺ። ስሜት ግስትወቅ ይባላል። የቀጠና 14 ምርጫ አስፈጻሚ ነኝ። የምርጫ ሂደቱ በሰላማዊና ዲሞክራሲያዊ በሆነ መልኩ እየተካሄደ ይገኛል። ያው መራጮች ሲመጡ ኦሬንቴሽን ይሰጣቸዋል፣ ካርድ ይዘው የምርጫ ሂደቱን ይፈጽማሉ ማለት ነው። አሁን በዚህ የአካባቢ ምርጫ ላይ ስንት ተወዳዳሪዎች ነው ያሉት? አንድ ተወዳዳሪ ነው ያለው። የኢህአዴግ ተወዳዳሪ ብቻ ነው ያለው። ኢህአዴግን የወከሉ ናቸው ነው ያሉት። አሁን ግን በዘንድሮ ምርጫ በተለይ በዚህ በአካባቢ ምርጫ ብዙ ተወዳዳሪዎች አለመኖራቸው በመራጮች ላይ ትንሽ ቀዝቀዝ የማለት አዝማሚያ ይታያል። አይንቀስቀስ የማተስመማ አይታይም። እንደ በፊቱ እንደ ወስሮ ነው። በቃ ህዝቡ 11 ሰዓት ጀምሮ ተራ ይዞ እስካሁንም እየመረጠ ይገኛል። በጣም ነው ማመሰግነው ማመሰግናለን። አሁን በመቀሌ ከተማ ያሉት የተለያዩ የምርጫ ጣቢያዎች እየተዘዋወርኩኝ መራጮቹን እየጠየቅኩ ነው ያለሁት። እስኪ ማን ልበል ስሞት አንድ መራጭ አለ ገነት አይል። እሺ ወይዘሮ ልበል ወይዘሮ ወይዘሮ ገነት እንዴት ነበር ምርጫው? ምርጫው በጣም ሰላማዊ በሆነ መንገድ እየተካሄደ ነው። አስር ሰዓት ጀምሮ ህዝቡ በሰልፍ በሰለማዊ መንገድ ምርጫውን እየመረጠ ነው። ቆንጆ ነው የምርጫው ሁኔታ። የምርጫው መመሪያ ለመራጮቹ ምን ያህል ግልጽ ነው? አዎ በግልጽ በሆነ መንገድ ታዛቢዎቹም አሉ እና ግልጽ በሆነ መንገድ እያስተማሩ እንደፈለገው ሰው ሳይገደድ በራሱ ምርጫ ሰውን እየመረጠ እየሄደ ነው። አሁን ሌላ ተወዳዳሪ አለመኖሩ ምርጫው ካለፈው ትንሽ ቀዝቀዝ እንዲል አድርጎታል? አላደረገውም። ምንም አላደረገውም። ቀዝቀዝ አላለም። ሌላ ተወዳዳሪ አለመኖሩ ቢኖርም ምንም ችግር የለውም። ተወዳዳሪ መኖሩ ጥሩ ዲሞክራሲ እስከሆነ ድረስ ተወዳዳሪ መኖር አለበት። አሁን ግን ምንም ቅሬታ የተሰማው ሰው ምንም ደግሞ ቀዝቀዝ ያደረገው ነገር የለም። በጣም ነው የማመሰግነው የህዝባዊ ወያነ ሓርነት ትግራይ ሊቀመንበር አቶ አባይ ወልዱ በአንድ የምርጫ ጣቢያ ተገኝተው ሲመርጡ አግኝቻቸው ተቃዋሚ ፓርቲዎች በምርጫው አንሳተፍም ማለታቸው እንዴት እንደሚመለከቱት እንዲነግሩኝ ጠይቅያቸው ነበር። እንተዝሳተፉ ጽቡቅ እዩ እቲ ህዝቢ መማረፅታት ረኺቡስ ዝሓሸ ዝመርፀሉ ኩነታት ክፈጥር ምክኣለ ይኹን እምበር ብናይ ባዕሎም ድሌት ምንም ዓይነት ሽግር እንተየጋጠሙ ናይ ባዕሎም ድሌት እንተቀርዮም نتمرز عز حدرو شجرة أيه اللون بسرون من دعم عقب زي مسألة وددر من دعم أي مرة سنزول وزول نجارون جن نجهز بخفل تاز جبو أنا جاري زخون معلتي هنا تو هرتند هرت بعيلهم نجهز بخنا جل جلينا خمسة رحينا تفعلي مرات على نايلهم يوم تودي بوم زلوا معلتي زي عقب زي مسألة وددر زي ما تعو معلت نجهز بزي مخبار يزخون مرات علامة زي مهلا ويزخون مالتي ብፍላይ ድማ ሕዚ ዝረአ ዘሎ ነገር ኣብዚ ትሕት ዝበለ ደረጃታት ናይ መምሕድዳር ክትወዳደር ዘይምድላይ እንታይ እቲ ትርጉሙ ዝብል ነገር ቢሳተፉ ጥሩ ነው። ህዝቡ ኣማራጭ ኣገኝቶ የተሻለውን ለመምረጥ የሚያስችለውን ሁኔታ መፍጠር ይቻል ነበር። ቢሆንም ምንም ዓይነት ችግር ሳያጋጥማቸው በራሳቸው ፈቃድ ኣንወዳደርም ካሉ ምርጫው ላይ የሚፈጥረው ተጽዕኖ አይኖርም። ነገር ግን በዚህ አይነት ምርጫ አንወዳደርም የሚሉት ለምን እንደሆነ ሕዝቡ ማወቅ ይገባዋል። የተሻለ አማራጭ አለን ብለው ሕዝቡን ለማገልገል በፖለቲካ ከተደራጁ በኋላ በእንዲህ አይነት ምርጫ አንወዳደርም ማለት ሕዝቡን አያከብሩትም ማለት ነው። አማራጭ ዓላማ እንደሌላቸው ነው የሚቆጠረው። በተለይ ደግሞ አሁን እየታየ ያለው ነገር በአካባቢ ምርጫ ለመወዳደር ማለት ምን ማለት ነው የሚለው መታወቅ አለበት። በከፍተኛ ደረጃዎች ላይ ጥቅማ ጥቅም ስላለው ነው። በአካባቢ የምርጫ ደረጃዎች ደግሞ ጥቅሙ አነስተኛ ነው። ሆኖም ግን ህዝቡን ነው የምታገለግለው። ስለዚህ እዚህ ላይ አንወዳደርም ማለት ህዝቡን ለማገልገል ሳይሆን ለጥቅም ተብሎ የሚደረግ እንቅስቃሴ መሆኑን ህዝቡ መረዳት ይኖርበታል። ከተቃዋሚው የፖለቲካ ፓርቲ የአረና መድረክ ምክትል ሊቀመንበር አቶ ብርሃኑ በርሀ አግኝቻቸዋለሁኝ። ፓርቲያቸው በምርጫው እንዳልተሳተፈ ራሱን እንዳገለለ እናውቃለን። ስለዚሁ ምክንያታቸው ይነግሩኛል። በዚህ ምርጫ ያልተወዳደርንበት ምክንያት ምንድን ነው? በምርጫው ለመወዳደር ሰፊ ፍላጎት ነበረን። ፍላጎት ብቻ ውጤት ሊያመጣ ስለማይችል የምርጫው ሁኔታ ነፃነት የተሞላበት የተወዳዳሪዎች ነፃነት፣ የመራጭ ህዝብ ነፃነት መረጋገጥ ስለሚገባው ይህንን የመራጭና የተወዳዳሪዎች ነፃነትን የሚያጠፋ አስተዳደረው በደልና አፈና እንዲወገድና በሀገራችን ነጻ ምርጫ እንዲካሄድ የሚያግዝ ባለ 18 ነጥብ አረና መድረክና ስሳ ስድስት የፖለቲካ ፓርቲዎች ለጠቅላይ ሚኒስትር ጽሕፈት ቤት፣ ለህዝብ ተወካዮች ምክር ቤት ጽሕፈት ቤት፣ ለምርጫ ቦርድ አቅርበናል። በጊዜው ምርጫ ቦርድ መድረክ አዘጋጅቼ በውይይት እንፈተዋለን ሲል ቆይቶ ከዛ በኋላ ግን ኃላፊነትም ግዴታም አለበት። ያን ኃላፊነት ግን ጊዜ እያጓተተ እያጓተተ ከቆየ በኋላ በአጉል ተስፋ በመጨረሻው የፓርቲዎች ምዝገባ በሚያልቅበት ጊዜ አይሆንም የሚል አዋጅ አውጆ እንድንወጣ ነበር የገፉት ስለዚህ ፓርቲዎቹም ተወያይተው አረናም እንደዚህ አምኖበት ለወደፊት ስማዊ ምርጫ ሳይሆን እውነተኛ ምርጫ እንዲኖር ከተፈለገ ተቃውሟችን ማሰማት ህዝቡ መብቱን ለማስከበር እንዲያስብና ቆርጦ እንዲነሳ የሚገፋፋ ይሆናል በሚል እምነት ምርጫው ላለመወዳደር መርጠናል አሁን በትግራይ ማንም ተወዳዳሪ ፓርቲ በሌለበትም ቢሆን ምዝገባ የተካሄደው በብዙ ጫናና ማስፈራራት ነው። ከምዝገባ በኋላም ብዙ ሰው ተመዘገበ የተመዘገበውም አልቀርም ብሎ ለፕሮፓጋንዳ ብቻ ለማድረግ እስከ መሬት አታገኙም፣ ኮንዶሚኒየም አታገኙም እየተባለ ምዝገባ ቦታ በምርጫ ህጉ መሰረት ምዝገባ የሚካሄደው በተወሰነው የመዝገቢያ ቦታ ነው። ግን በገበያ መንገድ በቤተ ክርስቲያን እየተዞረ ምዝገባ የተሰደው እንደዛም ሆኖ አንመዘገብም ያሉትም ራሳቸውን መዝግበው በልጆች በምናምን ለወላጆቻቸው ሰዱ እየተባለ በስንት ጫና ነው ምዝገባውም የተካሄደው ያም እንዳይቀር ደግሞ በየቤቱ እየተዞረ አንድ ለአምስት ቁጥጥር እየተደረገ ነው እየተፈጸመ ያለው ስለዚህ ነጻነት መፍጠር አለብህ የታገልነው ነጻነት ለማምጣት እንጂ የአፈና ምርጫ ከሆነማ በደርግ ምርጫ ነበረ በሀይለ ስላሴ ምርጫ ነበረ እውነተኛ ምርጫ ፍጠር ብሎ ህዝቡም ለመብቱ እንዲታገል መልእክት ለማስተላለፍ ነው የህዝባዊ ወያነ ሓርነት ትግራይ ሊቀመንበር አቶ አባይ ወልዱ ተቃዋሚዎች ስላለመሳተፋቸው በሚመለከት ጠይቂያቸው እነሱ ቢሳተፉ እንመርጥ ነበረ። እንግዲህ የእነሱ አለመሳተፍ በህዝቡ ላይ ያላቸውን ንቀት ነው እየገለጹ ያሉት የሚል ሀሳብ ሰጥተውኛል። እናንተ ኢትዮጵያ ውስጥ ባለችው ጠባብ እድልም ብትሆንም ለምንድን ነው ምርጫው ላይ መሳተፉን የማትመርጡት? እውነቱን ለመናገር ተወዳዳሪ ፓርቲ በትግራይ ሊኖር ይቅርና ተወዳዳሪ ፓርቲ በትግራይ እንዳይኖር ቁርጠኛ አቋም ያላቸው አቶ አባይ ወልድ ናቸው። በራሳቸው አንደበት አንድ ሰው እንዳይኖራቸው እናደርጋለን ብሎ የተናገሩ መሪኮ ናቸው። በህግ ለተቋቋመ ፓርቲ እንደዛ ማለት ከአንድ አሰዳዳሪ የማይጠበቅ ነው። በመለስ ምድር ኳኩቶ አይበቅልበትም። ኳኩቶ እንደ እሾሃማ ተክል አድርገው ነው ተቃዋሚ ፓርቲ ከሩቅ መንገድ ሄደንም እንቀበለዋለን በፕሮፓጋንዳ የሚሉ በተግባር ግን በመሬት ምድር አረና አይፈጠርም ነው። ይህ በይፋ የተናገሩት ያወጁት የጻፉት መግለጫ የሰጡበት ነው። ስለዚህ አባባላቸው አሁን የሚሉትን ህዝቡ ያላቸውን እቀት የሚለው የህዝቡን መብት ለማስከበርማ ህዝቡ ያለምንም መሸማቀቅ እንዲመርጥ የሚያስችሉትን አስራ ስምንት ነጥቦች አቅርበን እናቶ አባይ ወልዱ ረግጠው ታልፈዋል። ብዙ ብዙ ይላሉ፣ ገንዘብ ስለሌለበት ነው። ገንዘብስ መቼ ሰጥተውን ያውቃሉ? ተወዳዳሪ ስለሌላቸው ነው። ነጻ ያድርጉት እና እኛው እንኳን ዛሬ ይቅርና ሁለት ሺህ ሁለት እኮ በመላ ትግራይ ተወዳድረናል። ስለዚህ ቅድም የገለጥኩለት ችግሮች ሁሉ በአታባይ ወልዱ አመራር የሚሰጡ የአፈና መዋቅሮች የሚፈጸም ነው። ስለዚህ አፍና ተግባር ይለያያል እና ታባይ ወልድ እየጨቆኑት ያሉት ለዚህ ስልጣንና ወንበር ያበቃቸው ህዝብ እንጂ ለሌላ አይደለም። አቶ ብርሃኑ በረሀ በጣም ነው የማመሰግነው። እሺ በጣም አመሰግናለሁ።